ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። The situation in southern Ethiopia is deteriorating and it might be catastrophic without additional intervention. ደቡብ ኢትዮጵያ ወደ ቀውስ ደረጃ እየወረደ ነው። ተጨማሪ እርዳታ ካልተሰጠ እጅግ አሳሳቢ ቀውስ ይከተላል። የተባበሩት መንግሥታት ድርጅትም የኢትዮጵያ የአስቸኳይ የእርዳታ የምግብ አቅርቦት እየተሟጠጠ መሆኑን ያስጠነቅቃል። የዓለም የምግብ ፕሮግራምና የኢትዮጵያ መንግሥት ካለፈው ወር ፍጻሜ አንስቶ ከፊል የእርዳታ እህል እንደሚሟጠጥና በመስከረም ወር ጨርሶ ምንም እንደማይኖር ይጠበቃል። የዩናይትድ ስቴትስ የዓለም አቀፍ የልማት ተራድኦ ድርጅት የዩኤስኤአይዲ ምክትል አስተዳዳሪ ሮበርት ጀንኪንስን ድምፅ የሰማ ነው። በሶማሊያ፣ ደቡብ ሱዳን፣ የመንና ናይጄሪያ በተከሰተው ድርቅና በአካባቢዎቹ ባሉት ግጭቶች ሳቢያ ለረሃብ የተጋለጡትን ለመመገብ ፕሬዝደንት ትራምፕ የ639 ሚሊዮን ዶላር እርዳታ ለመስጠት ቃል ገብተዋል። ዝርዝሩ በዕለቱ አብይረስ ይቀርባል። እንደ አውሮፓውያን የዘመን አቆጣጠር በ2020 ሶማሊያ አንድ ሰው አንድ ድምፅ በሚል መርህ ምርጫ ለማካሄድ እንድትዘጋጅ ለመርዳት የአፍሪካና የአረብ አገሮች ምርጫ ጉዳይ አዋቂዎች በዚህ ሳምንት ኬንያ ውስጥ ስብሰባ መቀመጣቸው ተዘግበዋል። በዜና መጽሔት ክፍለ ጊዜ ዝርዝሩን እናቀርባለን። ለምሽቱ ካሉን የዓለም ዜናዎች ውስጥ ባለፈው የአውሮፓውያን አመት በ2016 የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ከፍተኛ ረዳቶች የምርጫ ተፎካካሪያቸው የነበሩ ዲሞክራቲክ ፓርቲው እጩ ክሊንተንን የሚጎዳ መረጃ አቀብላለሁ ካሏቸው ሩሲያዊ ጠበቃ ጋር ስለመገናኘታቸው የምናውቀው ነገር የለም ሲል ክሬምሊን ተናገረ። የየመኑ የኮለራ ወረርሽኝ ተባብሷል ተብሏል። ይህንና ሌሎችም ዜናዎች አሉ። ሳምንታዊ ቅንብሮች፣ ስፖርት፣ አፍሪካ ነቅሬሶችና ጤና በመልክ በመልኩ ተሰናድተው በሁለተኛው አጋማሽ ክፍለ ጊዜ ይጠብቋችኋል። ጤና ይስጥልኝ እንደምናመሻችው ክቡራትና ክቡራን አድማጮቻችን ከዛሬ ሰኞ ሐምሌ 3 29 ዓ ም ዝግጅቶች ጋር ተረኛ አስተናጋጆች አሉላ ከበደና ቆንጂት ታየነን ከፕሮግራም አቀናባሪያችን ከብርሃን ኃይሉና ከስርጭት መሐንዲሱ ጀስትን ጋር አብረናችሁ እናመሻለን። በቅድሚያ የምሽቱ ያለም ዜና ባለፈው የአውሮፓውያን አመት የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ ከፍተኛ ረዳቶች የእሳቸው የምርጫ ተፎካካሪ የነበሩትን የዲሞክራቲክ ፓርቲውን እጩ ሂለሪ ክሊንተንን የሚጎዳ መረጃ አቀብላችኋለሁ ካሏቸው ሩሲያዊቱ ጠበቃ ጋር ስለ መገናኘታቸው የማውቀው ነገር የለም አለ ክሬምሊን። የክሬምሊን ማለት የሩሲያ ቤተ መንግስት ቃል አቀባይ ዲሚትሪ ፔስኮቭ ናታሊ ቬሴሌኒትስካያ የሚባሉትን ጠበቃ እኛ አናውቃቸውም። ደግሞም እያንዳንዱን ሩሲያዊ ጠበቃና ውጭ ሀገር የሚገናኛቸውን ሰዎች በዝርዝር ልንከታተልም አንችልም ነው ያለው። የፕሬዝደንት ትራምፕ የበኩር ልጃቸው ዶናልድ ትናንት በሰጡት ቃል አባታቸው የሪፑብሊካን ፓርቲውን እጩነት እንዳሸነፉ እሳቸው የያኔው የአባታቸው የምረጡኝ ዘመቻ ስራ አስኪያጅ ፖል ማናፎርት እና የፕሬዚደንቱ አማች የልጃቸው የኢቫንካ ባለቤት ጃረድ ኩሽነር ሆነው ከሩሲያዊቱ ጠበቃ ጋር መገናኘታቸውን አምነዋል። ጠበቃይቱ የሚስስ ክሊንተንን የምርጫ ዘመቻ የሚጎዳ መረጃ አቀብላችኋለሁ ብለዋቸው እንደነበረና በኋላ ግን ይህ ነው የሚባል መረጃ እንዳላገኙባቸው ወዲያውኑ እንደተረዱት ነው ልጅየው የተናገሩት። አባቴ ጠበቃይቱን ማግኘታችንን የሚያውቁት ነገር አልነበረም ብለዋል። አክለው ስለ ጉዳዩ በመጀመሪያ ቅዳሜ እለት ዘገባ ያቀረበው ዘ ኒውዮርክ ታይምስ ጋዜጣ የፕሬዝደንቱ ልጅ ከሩሲያዊቱ ጠበቃ ጋር የተነጋገር ነው ስለታገደው የሩሲያውያን ህጻናት ጉዲፈቻ ነው ብለው ነበር ለጋዜጣው እሁድ ለት ግን ዞር ብለው ጠበቃይቱ ሚስስ ክሊንተንን የሚጎዳ መረጃ እሰጣለው ማለታቸውን አምነዋል። ሆኖም ስለ ጉድፈቻው ጉዳይ ለመነጋገር ምክንያት የሆነን ይኸው ነው ብለዋል። አክለው ሻክሮ የቆየው የዩናይት ስቴትሱና የቱርክ ግንኙነት መሻሻል ጀምረዋል። ነገር ግን አሁንም ብዙ ስራ ይጠይቃል ሲሉ የዩናይት ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን አስገነዘቡ። ሚኒስትር ቲለርሰን ዛሬ ሰኞ ኢስታንቡል ለሚገኘው የአሜሪካ ኤምባሲ አባላትና ቤተሰቦች ባሰሙት ንግግር እንደ ማንኛውም ግንኙነት ሁሉ ለዚህም ግንኙነታችን መሰረት የሆነውን ትምምን፣ የእርስ በርስ መተማመን መልሰን ለመገንባት ጥረት እያደረግን ነው ብለዋል። የውጭ ጉዳይ ሚኒስትር ቲለርሰን ባለፈው አመት የከሸፈውን መፈንቅለ መንግስት አንደኛ አመት መታሰቢያ ምክንያት በማድረግ ባሰሙት ንግግር የአገሪቱ ሕዝብ በጀግንነት ዲሞክራሲውን ከጥቃት ጠብቋል ብለዋል። ከመፈንቅለ መንግስቱ መክሸፍ ተከትሎም የቱርክ መንግስት በስፋት የወሰደውን እርምጃ ግን አላነሱም። በዚያ ዓለት ነው የቱርክ ህዝብ በህገ መንግስቱ የተቀመጠውን መብቱን ተጠቅሞ በበለጸገችው አገሩ ላለው ቦታ ቆሞ የተከላከለው ያሉት ቲለርሰን በዚያ መሀል የሞቱትንና የቆሰሉትንም እናስታውሳቸዋለን ብለዋል። የቱርክ ፕሬዚዳንት ሬቼፕ ኤርዶዋን ከስልጣን ለማስወገድ የተደረገውን የመፈንቅለ መንግስት ሙከራ በኋላ ከሁለት መቶ አርባ የሚበልጡ ሰዎች መገደላቸው ይታወሳል። ሚስተር ቲለርሰን ትናንት ኢስታንቡል ውስጥ በተካሄደው የነዳጅ ጉዳይ ጉባኤ ላይ ባደረጉት ንግግር አገራቸው ቱርክን በክልሉ የኃይል ምንጭ የጸጥታ ጉዳዮችን ለማሳደግ አጋሯ አድርጋ ትመለከታለችም ብለዋል። በሌላ ዜና ዋሽንግተን ፕሬዚደንት ዶናልድ ትራምፕ ባለፈው ሳምንት ለስራ ጉብኝት ወደ ፖላንድ ያደረጉትን ጉዞና በማስከተልም በጀርመኗ ሃምበርግ ከተማ በተካሄደው የጂሀያ ጉባኤ የተሳትፏቸው አንደምታና ውጤት በማጤን ላይ ነች። በተጠናቀረው ዘገባ መሰረት ትራምፕ ከጉባኤው ትይዩ ከሩሲያ ፕሬዚዳንት ቭላዲሚር ፑቲን ጋር ባደረጉት ቆይታ የነበራቸው ልውውጥ አሁንም የፖለቲካ ጎራ ሳይለይ ከሁለቱም የዩናይትድ ስቴትስ ምክር ቤት አባላት ዘንድ ጠንካራ ትችቶችን ማጉረፉን ቀጥሏል። በመጽሔት ክፍለ ጊዜ ዘገባ እናቀርብበታለን። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የግብፅ ፖሊሶች ስድስት የራሱን እስልምና የእስልምና መንግስት ብሎ የሚጠራው አሸባሪ ቡድን ተጠርጣሪ አባላትን መግደላቸውን ተናገሩ። ሰዎቹ የተገደሉት የመንግስቱ የጸጥታ ኃይሎች ዛሬ ሰኞ ታጣቂዎቹ የተደበቁበትን ቤት በወረሩበት ወቅት በተቀሰቀሰ የተኩስ ልውውጥ መሆኑም ታውቋል። የግብፅ የሀገር ውስጥ አስተዳደር ሚኒስትር ባወጣው መግለጫ ደቡባዊ ግብፅ ዳይሩት ከተማ ውስጥ የሚገኘው ባዶ ነውጠኞቹ በአካባቢው በተከታታይ ለሚፈጽሙት የሽብር ጥቃት ሴራ ማደራጃ ማዕከል አድርገውት እንደነበርም ተገልጧል። ቦምብ፣ መትረየሶችና ጥይቶች እንዲሁም የቡድኑን የፕሮፓጋንዳ ሰነዶች ማግኘታቸውንም ፖሊሶች ጨምረው ገልጠዋል። የየመኑ የኮሌራ ወረርሽኝ ከቁጥጥር ውጪ መሆኑን ቀጥሏል። በአሁኑ ወቅት በበሽታው የተጠቃው ሰው ቁጥር ከ300 ሺ አልፏል ብሎ እንደሚሰጋ ዓለም አቀፍ ቀይ መስቀል አስታወቀ። በሳውዲ አረቢያ የሚመራው ህብረት፣ ዋና ከተማዋ ሰንአን ከተቆጣጠሩት ሁቲ አማጽያን ጋር ሲዋጋ ሁለት ዓመታት በተቆጠሩበት በአሁኑ ወቅት ህዝቡ ለረሃብም ተጋልጦ ነው ያለው። የዓለም የምግብ ፕሮግራም እንደተናገረው ከየመን ህዝብ ሁለት ሶስተኛው የሚበላው ተቸግሯል። የዓለም ቀይ መስቀል ተጠሪ ሮበርት ማርዲኒ የኮሌራ ተጠቂዎቹ ቁጥር በየቀኑ በሰባት ሺ ይጨምራል ብለዋል። እስካሁን አንድ ሺ ስድስት መቶ ሰዎች መሞታቸውንም አክለው አስታውቀዋል። ኢራቅ፣ ሞሱል ከተማ እስላማዊ መንግስት ብሎ ራሱን የሚጠራው አሸባሪ ቡድን ላይ ኃይሎቿ ያገኙትን ድል እያከበረች ባለችበት በአሁኑ ወቅት የመንግስቱ ኃይሎች የቀሩትን የቡድኑን ታጣቂዎች ቤት ለቤት እያሰሱና እየተዋጉ መሆናቸው ተገለጠ። በአሁኑ ወቅት ውጊያ የሚካሄደው በተወሰኑ አካባቢዎች ከመሆኑ የተነሳ የህብረቱ ተዋጊ አውሮፕላኖች የሚያካሄዱት የአየር ጥቃት በኢራቅ ኃይሎች ይዞታ ስር ያሉ ህንጻዎችን ያነቃንቃል ተብሏል። የአይኤስ ተዋጊዎች አጥፍተው ሊጠፉ ቦምብ ለብሰው ባደፈጡባቸው ቤቶች የሚገቡት ወታደሮች ይሄ የመጨረሻው ውጊያ ከሁሉም የከፋ ደም አፋሳሽ መሆኑን ይናገራሉ። በመጨረሻም የተባበሩት መንግስታት የትምህርትና የባህል ድርጅት ዩኔስኮ የኤርትራን ዋና ከተማ አስመራን በዓለም ቅርስነት ሰይሟል። አፍሪካስ ማያሚ የአፍሪቃዊቱ ማያሚ በመባል አንዳንዴ የምትጠራው አስመራ በብዙ በስዕል የተዋቡ ህንጻዎቿ ምክንያት እንደሆነ ኒውዮርክ ታይምስ ጠቅሶ ዘግቧል። አስመራ አበባ ለድምቀት የበቃችው እንደ ኤሮፓውያን አቆጣጠር ከ1889 እስከ ሁለተኛው የዓለም ጦርነት ፍጻሜ የኢጣሊያ ቅኝ ግዛት ስለነበረች ነው ተብሏል። በቅኝ ግዛት ዘመን የኢጣሊያ አርክቴክቶች ወይም የህንፃ ግንባታ ባለሙያዎች በወግ አጥባቂው የአውሮፓ ግዛት የማይታሰበውን የማፍለቅ ስራ ይሞክሩባት እንደነበረ እና በአውሮፓውያኑ በ1930ዎቹ ከፊል የአስመራ ከተማ ነዋሪዎች ኢጣሊያውያን እንደነበሩ ለዚህም በዚህ ምክንያት ሊትል ሮም ወይም ትንሽቱ ሮማ ትባል እንደነበረ የዜና ምንጮች ጠቅሰዋል። ባለፈው ቅዳሜ ዩኔስኮ አስመራን የዓለም ቅርስ ብሎ ሲሰይማት የ20ኛው ክፍለ ዘመን ቀዳሚ የአፍሪቃ ዘመናዊት ከተማም ብሏታል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ክብራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ከዛሬ ሰኞ ሐምሌ 3 29 ዓ ም ዝግጅታችን ጋር አስተናጋጆች አሉላ ከበደና ቆንጂት ታዬ ነን። በሰዓቱ የዓለም ዜና የጀመረው ፕሮግራማችን የተለያዩ ለትንታኔ የተመረጡ ዘገባዎችና ልዩ ልዩ ቅንብሮችን ያስከትላል። በቅድሚያ ግን የዕለቱን አብይ ረስ የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ በሶማሊያ በደቡብ ሱዳን የመንና ናይጄሪያ በተከሰተው ድርቅና በአካባቢዎቹ እየተካሄዱ ባሉ ግጭቶች ሳቢያ ለረሀብ የተጋለጡ ሕዝቦችን ለመመገብ ይረዳ ዘንድ የ639 ሚሊዮን ዶላር እርዳታ ለመስጠት ቃል ገብተዋል። በሌላ በኩል በዝናብ እጥረት ሳቢያ በኬንያ፣ ሶማሊያ ከባድ የምግብ እጥረት መከሰቱም ተዘግበዋል። ባልደረቦቻችን ሶራ ሀለኬና ዳን ጆሴፍ ያጠናቀሯቸውን ዘገባዎችና እንዲሁም የሮይተርስና ኤኤፍፒ ሪፖርቶች ጨምቆ ሰለሞን ክፍሌ ተከታዩን ይዘው ቀርበዋል። ፕሬዚደንት ትራምፕ ይህን ቃል የገቡት ባሳለፍነው ቅዳሜ ሃምቡርግ ጀርመን በጂ 20 መሪዎች ጉባኤ ወቅት መሆኑን ሮይተርስና ኤኤፍፒ ዘግበዋል። የዓለም የምግብ ፕሮግራም ዋና ዳይሬክተር ዴቪድ ቤስሊ ከመሪዎቹ ጉባኤ ጎን ለሮይተርስ የዜና ወኪል ሲናገሩ ከሁለተኛው የዓለም ጦርነት በኋላ ከባድ ሰብአዊ ቀውስ ገጥሞናል ብለዋል። ሪፐብሊካኑ ሚስተር ቤስሊ ቀድሞ የደቡብ ካሮላይና አስተዳዳሪ የነበሩ ሲሆን የዓለሙን ድርጅት የምግብ ፕሮግራም እንዲመሩ የተመረጡት በዩናይትድ ስቴትሱ ፕሬዝደንት ዶናልድ ትራምፕ ነው። በኢትዮጵያ ስላለው የምግብ አቅርቦት ሁኔታ ቸል አላልንም ያሉት የዩኤስኤ አይዲ ምክትል አስተዳዳሪ ደግሞ ይልቁንም በኢትዮጵያ አሁን ያለው የምግብ እጥረት እጅግ ያሳስበናል ብለዋል። ደቡብ ኢትዮጵያ ወደ ቀውስ ደረጃ እየወረደ ነው። ተጨማሪ እርዳታ ካልተሰጠ እጅግ አሳሳቢ ቀውስ ይከተላል። የተባበሩት መንግሥታት ድርጅትም የኢትዮጵያ የአስቸኳይ የእርዳታ የምግብ አቅርቦት እየተሟጠጠ መሆኑን ያስጠነቅቃል። የዓለም የምግብ ፕሮግራምና የኢትዮጵያ መንግሥት ካለፈው ወር ፍጻሜ አንስቶ ከፊል የእርዳታ እህል እንደሚሟጠጥና በመስከረም ወር ጨርሶ ምንም እንደማይኖር ይጠበቃል። በእርግጥ የደቡብ ኢትዮጵያው ሁኔታ ከላይ እንደተጠቀሱት አራቱ ማለት ሶማሊያ፣ ደቡብ ሱዳን፣ የመንና ናይጄሪያ የከበደ ባይሆንም ችግሩ ከዕለት ዕለት እየተባባሰ የሚሄድ ስለሆነ ተጨማሪ እርዳታ ካልተገኘ በቀር ውጤቱ አስደንጋጭ ሊሆን ይችላል ነው ያሉት። ዩናይትድ ስቴትስ በዚህ ዓመት ለኢትዮጵያ 252 ሚሊዮን ዶላር መርዳቷን ያስታወሱት ባለሥልጣን ችግሩ ግን እየበረታ መጥቷል ብለዋል። ዩናይትድ ስቴትስ የረዳችው 252 ሚሊዮን ዶላርም የዓለም የምግብ ፕሮግራም ያስፈልጋል ካለው አንድ ሦስተኛ ብቻ መሆኑን ባለሥልጣኑ አስረድተዋል። ኦን ሳተርዴይ ዘ ዩኤስ ገቨርመንት አናውንስድ ኒርሊ 639 ሚሊዮን ባለፈው ቅዳሜ ዩናይትድ ስቴትስ ተጨማሪ 639 ሚሊዮን ዶላርስ የሰብአዊ እርዳታ ለሶማሊያ፣ ደቡብ ሱዳን፣ የመንና ናይጄሪያ በድርቁ ለተጎዱ ሀገሮች እንደምትለግስ አስታውቃለች። በሰው ሰራሹ ሰብአዊ ቀውስ ምክንያት በትክክል በደቡብ ሱዳን፣ ናይጄሪያና የመን ምን ያህል ሰው እንደ ተጎዳ ማወቅ አይቻልም። ሁሉም በግጭቶች ምክንያት የተፈጠሩ ቀውሶች ናቸው። በሶማሊያም እንዲሁ እየተካሄዱ ያሉ ግጭቶችና የተራዘመው ድርቅ ቀውሱን አባብሰዋል። ይህ በእንዲህ እንዳለ በአፍሪካ ቀንድ የዝናብ እጥረት በመቀጠሉ ኬንያና ሶማሊያ ለከባድ የምግብ እጥረት ቀውስ ተጋልጠዋል ይላል ኤፍኢደብሊውኤስ የረሃብና የቅድሚያ ማስጠንቀቂያ መረብ። በፊዩስ መግለጫ መሠረት በኬንያ 2.9 ሚሊዮን፣ በሶማሊያ 3.2 ሚሊዮን ወደ ከፋ ቀውስ እየገቡ ናቸው። ይህ አሃዝ ቀድሞ በኬንያ ከነበረው 800,000 በሶማሊያ ከተመዘገበው ሦስት መቶ ሺህ በብዙ እጅ አድጎ መገኘቱንም የረሃብና ቅድሚያ ማስጠንቀቂያ መረቡ አስታውቋል። የድርጅቱ አማካሪ ፒተር ቶማስ እንደገለጹት ይህ አካባቢ አሁን የደረሰበት ፌስ ሦስት የተባለው የመለኪያ ደረጃ አባወራዎች አስቸኳይ ሰብአዊ እርዳታ ያስፈልጋቸዋል ማለት ነው ሲሉ ለአሜሪካ ድምፅ አፍሪካ ቀንድ አገልግሎት አስረድተዋል። በሌላ በኩል ግን ራቅ ብሎ በኢትዮጵያ ከደቡብ ግዛት በቀር በሌላው አካባቢ በርካታ ዝናብ እየጣለ ሲሆን በሶማሊያና ኦሮሚያ ግን አሁንም እርዳታ ያስፈልጋል ተብሏል። እንደ WFP ማለት የዓለም የምግብ ፕሮግራም ያሉ የረድኤት ድርጅቶች በአፍሪካ ቀንድ ለረሃብ የተጋለጡ ብዙዎችን ረድተዋል። የፊውስ ዳይሬክተር ፒተር ቶማስ ግን በሶማሊያ ሁኔታዎች ሊቀየሩ እንደሚችሉ ያስጠነቅቃሉ። ከዚህ ቀደም ነውጠኛው ቡድን አልሻባብ በቁጥጥሩ ስር ለሚገኙ ሕዝቦች የሚላክ እርዳታ እንዳይደርስ ሲከላከል መቆየቱ ይታወሳል። ወደ ተከታዩ የመጽሔት ርዕስ እናልፋለን። አድማጮች በቅርቡ የአፍሪቃ ልማት ባንክ ፕሬዚዳንት አክንዊሚ አዲሴና እንደ አውሮፓውያን የዘመን አቆጣጠር የዘንድሮ የዓለም የምግብ ሽልማት 250,000 ዶላር አሸናፊ ሆነዋል። ቀድሞ የናይጄሪያ የግብርና ሚኒስትር የነበሩት አዲሴና የባንኩ ዋና ጽህፈት ቤት ከሚገኝበት ከአይቮሪኮስት አቪዥን ከአሜሪካ ድምጿ ማርያማ ዲያሎ ጋር ተወያይተዋል። አህጉሪቱ ያሉባትን የከበዱ ፈተናዎችን በተመለከተ አውስተዋል። ቆንጅ ይታየ ዘገባውን ይዛለች። አዲሴና ለዚህ ሽልማት የበቁት በመላዋ አህጉር አፍሪካ በተለይም በአንድ ወቅት የግብርና ሚኒስትር ሆነው ባገለገሉባት በናይጄሪያ በሚሊዮኖች የተቆጠሩ የአነስተኛ እርሻ ገበሬዎችን ኑሮ በማሻሻላቸው ነው። የዓለም የምግብ ሽልማቱ ተቋም ፕሬዚዳንት አምባሳደር ኬኔት ኩዊን እንዲህ ሲሉ የአዲሴናን ክንዋኔ ይገልጹታል። እርሳቸው ሥራ ላይ በዋሉት የለውጥ እቅድ የምግብ ምርት በ21 ሚሊዮን ሜትሪክ ቶን አድጓል። ያም ከግሉ ኢንቨስትመንት ዘርፍ 56 ቢሊዮን ዶላር ሊስብ ችለዋል። በዚያም ነው የገበሬዎቹ ሚኒስትር ተብለው ዝና ያተረፉት። ለበርካታ ዓመታት የሰሩት ሥራ እውቅና በማግኘቱ ክብር ተሰምቶኛል ያሉት የአፍሪካ ልማት ባንኩ ፕሬዝደንት አዲሴና አስከትለው። አፍሪካ ዛሬም ብዙ ፈተናዎች የተደቀኑባት መሆኑን ሳያስገነዝቡ አላለፉም። ትልቁ ፈተና አፍሪካ ውስጥ ዛሬም የሚበላው የሌለው ሁለት መቶ ሀምሳ ሚሊዮን ሕዝብ ምግብ እንዲያገኝ ማድረግ የምንችለው እንዴት ነው የሚለው ላይ ነው። ሌላው ችግር አሁንም አፍሪካ ውስጥ በእድሜያቸው በሚገባው ደረጃ ያላደጉ ወይም የቀጨጩ 58 ሚሊዮን ሕፃናት አሉ። ዛሬ ልጆች ቀጨጩ ማለት ነገ ደግሞ የአገር ምጣኔ ሀብት ቀጨጨ ማለት መሆኑ ግልጽ ነው። አፍሪካ ከውጪ ምግብ ለማስገባት የምታወጣውን ገንዘብ ይልቁን ምግቡን ራሷ ብታመርተው ይበጃታል ብለው አጥብቀው ይሟገታሉ አኪዎሚ አዲሴና ከፊታችን የተደቀነው ስራ አፍሪካ ሙሉ በሙሉ ራሷን እንድትመግብ ማስቻል፣ ሰላሳ አምስት ቢሊዮን ዶላር አጠራቅማ የገጠር ምጣኔዋን ማሳደግና ለወጣቶቿም አዲስ የተስፋና የብልጽግና እድል መፍጠር መቻል ነው። ይህ እውን እንዲሆን ግብርናን ለወጣቶች የዕለት ጉርስ ማግኛ ብቻ ሳይሆን በንግድ መስክነትም እንዲስባቸው ማድረግ አስፈላጊ መሆኑን የሚመክሩት የአፍሪካ ልማት ባንኩ ፕሬዚደንት ግብርናን ለወጣቶች ደስ ብሏቸው የሚገቡበት ስራ እንዲሆን ለማድረግ ብዙ ጥረት እንዳደረጉ ይናገራሉ። We launched a uh, uh, uh, an almost 800 million dollar initiative last year. ባለፈው ዓመት enable use ወጣቶችን እናስችል የተሰኘ የ800 ሚሊዮን ዶላር መርሃ ግብር ዘርግተናል። ዓላማውም በማምረቱ ግብዓት በማደራጀቱ በገበያው ጨምሮ በሁሉም እርከኖች የሚሳተፍ አዲስ የወጣት ገበሬ ትውልድ ማፍራት ነው። የአፍሪካ ልማት ባንኩ ፕሬዚደንት ይህን አንዳንዶች በምግብና በግብርና ዘርፍ ከኖቤል ሽልማት የሚስተካከል አድርገው የሚመለከቱትን የዓለም የምግብ ሽልማት የተሰጣቸው ስድስተኛው አፍሪካዊ ናቸው። አንደኛው ተሸላሚ ድርቅን የሚቋቋም የማሽላ ዘር በመፍጠራቸው የ2009ኙን ሽልማት ያገኙት ኢትዮጵያዊ ፕሮፌሰር ገቢሳ እጀታ ናቸው። የአፍሪካ ልማት ባንኩ ፕሬዝደንት በመጪው ጥቅምት ወር ዋና የምጣኔ ሀብቷ መሰረት ግብርና በሆነው በዩናይትድ ስቴትሷ አየዋ ክፍለ ግዛት በሚካሄድ ስነስርዓት ሽልማታቸውን ይቀበላሉ። ወደ ቀጣዩ የመጽሔት ክፍለ ጊዜ ዘገባ ስናልፍ እንደ አውሮፓውያን የዘመን አቆጣጠር በ2020 ሶማሊያ አንድ ሰው አንድ ድምፅ በሚለው መርህ ምርጫ ለማካሄድ እንድትዘጋጅ ለመርዳት የአፍሪካና የአረብ ሀገሮች የምርጫ ጉዳይ አዋቂዎች በዚህ ሳምንት ኬንያ ውስጥ ስብሰባ ተቀምጠዋል። የአሜሪካ ድምጽ ሬዲዮ ዘጋቢ መሐመድ ዩሱፍ ከናይሮቢ ያጠናቀረውን ዘገባ ትዝታ በላቸው ታቀርባለች። ሶማሊያ ከሁለት አስርተ ዓመታት በላይ ባለመግባባት ቀውስና በእርስ በርስ ጦርነት ስትታመስ ኖራ እንደ ኤሮፓ አቆጣጠር በ2004 ዓ ም ነው መረጋጋት የጀመረችው። የሶማሊያ የሰላም ሁኔታ በወቅቱ አደገኛ ስለነበር፣ አዲስ ፕሬዝደንት ለመምረጥ የሽግግር መንግስቱ ምክር ቤት አባላት ናይሮቢ ነበር የተሰበሰቡት። ከዚያን ጊዜ ወዲህ ሶማሊያ ሶስት ምርጫዎችን አካሂዳለች። ሆኖም የሶማሊያ ህዝብ ገና በቀጥታ መሪዎቹን አልመረጠም። እስካሁን አገሪቱ የጎሳ ስርዓቷን ነው የተጠቀመችው። የጎሳ ሽማግሌዎች ህግ አውጪዎችን ይመርጣሉ፣ ህግ አውጪዎቹ ደግሞ የአገሪቱን ፕሬዝደንት ይመርጣሉ። ባለፈው አመት ታዲያ የሶማሊያ ፖለቲካ መሪዎች የጎሳ ስርዓትን በመሰረስ አንድ ሰው አንድ ድምፅ በሚለው ስርዓት ምርጫ ለማካሄድ ወሰኑ። የሶማሊያ የምርጫ ባለስልጣን ብሔራዊው ነጻ የምርጫ ኮሚሽን ታዲያ የሚቀጥለውን የ2020 ምርጫ በዚሁ መልክ ሊያካሄድ ወሰነ። የአረብ ሀገሮችና የአፍሪቃ አህጉር የምርጫ ድርጅቶች ጠቢባን ታዲያ የሶማሊያን የምርጫ ኮሚሽን ለመምከር በዚሁ ሳምንት ናይሮቢ ውስጥ ተሰብስበዋል። የተባበሩት መንግስታት ድርጅት የምርጫ ድጋፍ ሰጪ ቡድን ዳይሬክተር ጀራልድ ሚችል ስለ ስብሰባው ያስረዳሉ። ይህ ስብሰባ ነጻ ብሔራዊ የሶማሊያ ምርጫ ኮሚሽንን ለመርዳት የመጀመሪያው ጠቃሚ እርምጃ ነው። ኮሚሽኑ የሌሎች ምርጫ አስፈጻሚ ድርጅቶችን ልምድ በመቅሰም የራሱን ሂደት ይጀምራል። በኋላም ዓለም አቀፋዊ ወደ ሆነው የብዙሀን ፓርቲ ዲሞክራሲያዊ ምርጫ ያመራል ማለት ነው። የምርጫ ጠበብቶቹ መጀመሪያ መወሰድ ያለበት እርምጃ የፖለቲካ ፓርቲዎችን መመዝገብ እንደሆነ ይናገራሉ። ኢድሪስ ኢማኑ ኪስማዩ የናይጄሪያ ብሔራዊ ምርጫ ኮሚሽን ባልደረባ ናቸው። በፖለቲካ ፓርቲዎች መካከል ያለውን ሁኔታ በዲሞክራሲያዊ መንገድ ካላስጀመርክ በምርጫው የሚወዳደሩት እጩዎች በብዙሀን ድምፅ እንዲታጩ ካላደረግ የጠቅላላ ምርጫው ተአማኒነት ጥያቄ ውስጥ ይገባል። ስለዚህ ከስር መሰረቱ የህዝብ ውክልና ጥያቄ መረጋገጥ አለበት። ሶማሊያ እስካሁን ያካሄደቻቸው ሁለት ምርጫዎች ተአማኒነት አላገኙም። በዚህ ዓመት የተካሄደው ምርጫ ድምፅ የመግዛትና ሌሎችም የማጭበርበር ሂደቶች ስለነበሩበት በአንዳንድ ስፍራዎች ምርጫው እንደገና መካሄድ ነበረበት። በ2020 ሊካሄድ የታቀደው ምርጫ እንዳይደናቀፍ ጸጥታም ስጋት ሊሆን ይችላል። የሶማሊያ መንግስት በአፍሪካ ህብረት ወታደሮች እርዳታ በአልሸባብ የተያዙ አንዳንድ ግዛቶችን መልሶ ለመቆጣጠር ችሏል። የሆነ ሆኖ ነውጠኞቹ ጥቃት መጣላቸውን አላቋረጡም። ብዙ የሶማሊያ ዜጎች ታዲያ ድምጽ ለመስጠትም እድል ሊኖራቸው እንደሆነ ይጠራጠራሉ። ሀሊማ እስማኤል ኢብራሂም የሶማሌ ነጻ ብሔራዊ ምርጫ ኮሚሽን ሊቀመንበር ናቸው። አሁን በሀገራችን ያለውን ቀውስ ከግንዛቤ በማስገባት ብዙ ሶማሌዎች አንድ ሰው አንድ ድምፅ በሚል መስፈርት እንዴት ምርጫ ማካሄድ ይቻላል? በማለት ይጠይቃሉ ይላሉ ሆኖም ጠንክረን ከሰራን ሊሳካ እንደሚችል እናምናለን። እንደ አንድ የምርጫ ኮሚሽንም ራሳችንን ማዘጋጀት አለብን። ይህን ሂደት አስቀድመን መጀመርም ጠቃሚ የሚሆነው ለዚሁ ነው ይላሉ ሊቀመንበሯ። አንድ ሰው አንድ ድምፅ በሚል መርህ የሶማሊያን ምርጫ የሚያዘጋጀው የናይሮቢው ጉባኤ ከነገ ወዲያ ረቡዕ ይጠናቀቃል። አራተኛውና የመጨረሻው የመጽሔት ክፍለ ጊዜ ዘገባ ላይ ደርሰናል። የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ ባለፈው ሳምንት ለስራ ጉብኝት ወደ ፖላንድ ያደረጉት ጉዞና አስከትለውም በጀርመኗ ሃምቡርግ ከተማ በተካሄደው የጂ20 ጉባኤ ተሳትፏቸውን እና አንደምታውንና ውጤቱን ዋሽንግተን እያጤነች ነው። የአሜሪካ ድምፁ ማይክል ባውማን ባጠናቀረው ዘገባ እንዳመለከተው ሚስተር ትራምፕ ከጉባኤው ትይዩ ከሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር ባደረጉት ቆይታ የነበራቸው ልውውጥ አሁንም የፖለቲካ ጎራ ሳይለይ ከሁለቱም የዩናይትድ ስቴትስ ምክር ቤት አባላት ዘንድ ጠንካራ ትችቶችን ማግሮፉን እንደቀጠለ ነው። ለዝርዝሩ አሉላ ከበደ። ፕሬዚዳንት ዶናልድ ትራምፕ ጂ ሀያ በመባል ከሚታወቁት ሀያዎቹ የዓለም ሀገሮች ጉባኤ መልስ በተከታታይ በትዊተር አማካኝነት ባስተላልፉት አስተያየታቸው ባለፈው ዓመት በተካሄደው የዩናይት ስቴትስ ፕሬዚዳንታዊ ምርጫ የሩሲያን ጣልቃ ገብነትን እርሳቸውና ሚስተር ፑቲን እንዳለፈ ጉዳይ በሩቁ የሚያዩት መሆኑን ጠቆም አድርገዋል። ሩሲያ የዩናይት ስቴትስን ምርጫ አስመልክቶ የሰራቸው አንዳችም ተገቢ ያልሆነ ስራ የለም ሲሉ ፕሬዚዳንት ፑቲን ማስተባበላቸውን የጠቀሱት ሚስተር ትራምፕ አሁን ጊዜው ከሞስኮ ጋር በገንቢ ወይም አዎንታዊ ትብብሮች ለመስራት ወደፊት የሚባልበት ነው ሲሉ ጽፈዋል። አክለውም ወደፊት ይህን መሰል የምርጫ ሂደት የሚያደናቅፉና ሌሎች ጉዳቶችን የሚያስከትሉ ማናቸውንም የሳይበር ጥቃቶች ለመከላከልና ለማስጠበቅ የታለመ የማይበገር ያሉትን የሳይበር ጥበቃ የጋራ እቅድ አስተዋውቀዋል። ጉዞ በአጠቃላይ ታላቅ ስኬት ያስመዘገበ ነው። የገንዘብ ሚኒስትሩ ስቲቭ ሙኒሽን ናቸው ለኤቢሲ ቴሌቪዥን ጣቢያ በሰጡት አስተያየት ይህን ያሉት የፕሬዚዳንቱን ጉዞ የተዋጣለት እንደነበር ሲያስረዱ የፕሬዚዳንት ትራምፕ አስተዳደር ባለሥልጣናት። በተጨማሪም ሁለቱ መሪዎች ፍሬያማ ውይይት ነበር ያደረጉት ሲሉም አጽንኦት ሰጥተው ተከራክረዋል። አሁንም የገንዘብ ሚኒስትሩ በምን አይነት ጉዳዮች ላይ እንደተነጋገሩና ምን እንዳከናወኑ ተመልከቱ። የምርጫውን ጉዳይ በወጉ አንስተዋል። በሶሪያ የተኩስ አቁም ጥረት ጉዳይ አትኩሮት አድርገው ተነጋግረዋል። ያ ስልት ክንዋኔ ነው። በዩክሬንና በሰሜን ኮሪያ ጉዳዮች ላይም ተነጋግረዋል። ስቲቭ ናቸው በምን አይነት ጉዳዮች ዙሪያ እንደተነጋገሩና ምን እንዳከናወኑ ተመልከቱ። ውይይት ያደረጉትም በተለያዩ ጉዳዮች ነው ይላሉ ይላሉ በምን አይነት ጉዳዮች ዙሪያ እንደተነጋገሩና ምን እንደተከናወነ ተመልከቱ። የምርጫውን ጉዳይ በወጉ አውስተዋል? በሶሪያ የተኩስ አቁም ጥረት ጉዳይ ትኩረት አድርገው ተነጋግረዋል። ያ ትልቅ ክንዋኔ ነው። በዩክሬንና በሰሜን ኮሪያ ጉዳዮች ላይም ተነጋግረዋል ነው ያሉት። በሩሲያ ላይ የተጣለውን ማዕቀብ ለማላላት ሳይሆን መጥበቅ ነው ያለበት ይላሉ። የሪፐብሊካኑ ኮንግሬስ አባላት ይህንን ጠበቅ አድርገው ተችተዋል። የሪፐብሊካን ፓርቲው ማርኮ ሩቢዮ ከፑቲን ጋር በሳይበር ጥቃት ጥበቃ አጋር የመሆንን ሀሳብ ለኬሚካል ጦር መሳሪያ ቁጥጥር ከሶሪያው ፕሬዚዳንት ባሻር አልአሳድ ጋር እንደ መጣመር ነው ብለውታል። ከዲሞክራቲክ ፓርቲ የምክር ቤት አባላትም አዳም ሼፍ ትራምፕ ከፑቲን ጋር ተገናኝተው ከመነጋገራቸውን በፊት ሩሲያ በዩናይት ስቴትስ ምርጫ ጣልቃ መግባቷን አስመልክቶ የዩናይት ስቴትስ ደህንነት ጉዳይ ባለሙያዎች ጥናት የሀገራቸውን አቋም አዳክመዋል ሲሉ ተችተዋል። ሌላው የምክር ቤት አባል ሴናተር ማርክ ዋርነርም በሩሲያ ላይ የተጣለው ማዕቀብ መላላት ሳይሆን ያለበት መጥበቅ ነው ሲሉ አጽንኦት ሰጥተው ተናግረዋል። የዜናና የመጽሔት ክፍለ ጊዜን አጠናቀናል። አድማጮች ፕሮግራማችን ተጋምሶ ሶስት ሰዓት ተኩል ሊሆን ነው። የሙዚቃ እረፍት ብንሰጣቸው ስብላለች። ብርሃን ምን ይመስልሃል? አሉላ ተጀምረዋለም ደግሞ ቆንጅት፣ መልካም ብለሻል። ዜማውንም መገመት የሚያዳግት አይመስለኝም። ለስለስ ብሎ የሚንቆረቆረው ያስ የራወቀ ዜማ ነው። ይንቆረቆራል ነው የሚባለው። እናድንጠላት ቆየት ያለ ስልት ነው i ድምፁን ላይ ተሸዋል። በጣም ከመቆየቱ የተነሳ የአዲሱን ቅርብ ጊዜ ዘፈኖቿን የሰማ ሰው ከዚህ ጋር ማቀራረብ ሳይቸግረው አይቀርም። ከቆዩ ስልቶቿ ውስጥ ነው። እንግዲህ የሙዚቃ ጥበብ አዋቂ ስለሆንክ ነው እንጂ ይሄንን ያልከው ለእኔ አልተለወጠብኝም። ለማንኛውም ማስትር እናመሰግናለን። ግሩም ዜማ ነው፣ ግሩም ዜማ ነው። አድማጮች ዘፈኑንም ወደኋል፣ እንጃ እንዴት እንደሆነ። ለማንኛውም ወደ ስፖርት ፕሮግራም እናልፋለን። አዘጋጅና አቅራቢ ሶሎሞን ክፍሌ። እንደምናምሽታችሁልኛል የተከበራችሁ አድማጮቼ የኢትዮጵያ አትሌቶች በስምንተኛው ዙር የሎዛን ስዊዝርላንድ ዳያመንድ ሊግ በሁለቱም ጾታዎች ድል ተቀዳጅተዋል። ገንዘቤ ዲባባ፣ ሙክታር ኢድሪስ እና አማን ዎቴ በዓለሙ መድረክ የበላይነታቸውን አስመስክረዋል። ሲያትል ዋሽንግተን ያስተናገደችው 34ተኛው ዓመታዊ የኢትዮጵያውያን ስፖርትና ባህል ፌስቲቫል በተሳካ ሁኔታ ተጠናቋል። ከስፍራው የአዲሱ አበበ ሪፖርት አለ። አብራችሁን ቆዩ። ዓለም አቀፉን የትላንቱን ስምንተኛውን ዙር የሎዛን ስዊዘርላንዱን ዳያመንድ ሊግ ዜና አላስቀድም በማይሉ ሩጫ የሴቶቹን በሚያስገርም ፈጣን ያጨራረስ ችሎታዋ የተደነቀችው ኢትዮጵያዊቷ ገንዘቤ ዲባባ ናት ድል የተጎናጸፈችው። በወንዶቹ አምስት ሺም የኢትዮጵያ አትሌቶች ታሪክ ሰርተዋል። ከአንደኛ እስከ ስምንተኛ ካሉት ስፍራዎች ስድስቱን የወሰዱ ሲሆን አንደኛና ሁለተኛ የወጡትም እነርሱ ናቸው። ሙክታር ኢድሪስ አንደኛ፣ ሰሎሞን በረጋ ሁለተኛ የኔው አላምረውና ብርሃኑ ለገሰም የአራተኛና አምስተኛነቱን ደረጃ ወስደዋል። በአፍሪካ ኮንፌዴሬሽን ክለቦች እግር ኳስ ግን ቅዱስ ጊዮርጊስ አልቀናውም። በቱኒዚያው ኤስፔራንስ አራት ለዜሮ ተሸንፎ ተመልሷል። ምድቡን በአስራ ሁለት ነጥብ የሚመራውም ኤስፔራንስ ነው። አድማጮች በዚሁ በሰሜን አሜሪካ የኢትዮጵያ ስፖርትና ባህል ፌዴሬሽን ሰላሳ አራተኛ ዓመታዊ በዓል ከትላንት በስቲያ ቅዳሜ በተሳካ ሁኔታ ወደ ተጠናቀቀበት ወደ ዋሽንግተን ሲያትል ይዣችሁ መጣለሁ። የዓርቡ የኢትዮጵያ ቀንም እጅግ ደማቅ እንደ ነበር ጠቅሶ በስፍራው የሚገኘው ባልደረባችን አዲሱ አበበ ተከታዩን ዘገባ ልኳል። አዲሱ። አዎ የኢትዮጵያውያኑ ስፖርትና ባህል ፌዴሬሽን የሲያትል ቆይታውን ያበቃው ለሰላሳ አምስተኛው ዓመታዊ ዝግጅቱ ዳላስ ቴክሳስ እንገናኝ በሚል ቀጠሮ ነው። ቅዳሜ ዕለት የተካሄዱት የማጠቃለያ ውድድሮች የሁለተኛና የአንደኛ ዲቪዥን አሸናፊዎች የተለዩበት ሲሆን በተለይ የአንደኛ ዲቪዥን አሸናፊ ዋንጫ መታሰቢያነቱ በቅርቡ ከዚህ ዓለም በሞት ለተለዩት የአትላንታ ተጫዋች ቀድሞም ብሔራዊ ቡድን ተጫዋች የነበረው ለዘላለም ተሾመና እንዲሁም ደግሞ የቡና የብሔራዊ ቡድንም ተጫዋች ለነበረው ለአስቸግር ተስፋ የመታሰቢያ ነበርና እናም በውድድሩ ማብቂያ በዋንጫ ውድድር ማብቂያ በኋላ ባለድሉ በይፋ ተገልጧል። አዎ የሜሪላንዱ ኢትዮ ሜሪላንድ አስተናጋጁን የሲያትል ባሮን ቡድን ሁለት ለአንድ በሆነ ውጤት አሸንፎ ነው የዘንድሮውን ሰላሳ አራተኛ ዋንጫ ያነሳው። መቼም እናሸንፋለን አሸንፋለሁ ማለት የማንኛውም የተጋጣሚ ቡድን በተለይም ደግሞ የአሰልጣኝ ወይም የቡድን መሪ የሚናገሩት ነው። ውድድሩን ከመጀመሪያቸው በፊት ታዲያ የባሮንም ሆነ የሜሪላንድን ቡድን መሪዎችና አሰልጣኞች በምን ያህል ተዘጋጅታችኋል፣ ተስፋችሁ ምን ያህል ነው በማለት አነጋገሬ ነበር። መጀመሪያ ከባሮ ቡድን የቡድኑን መሪ ቀጥሎም የቡድኑን አሰልጣኝ ሹመ ነገር ይባላሉ። የሲያትል ባሮ የቡድን መሪ ነኝ። ምንድን ነው ተስፋችሁ? ዛሬ ከኢትዮ ሜሪላንድ ጋር እናሸንፋለን። እናሸንፋለን ባይነኝ። እንዲሁ ብለ። ጥሩ እንግዲህ ከጨዋታ በኋላ ደግሞ መለሳለሁ። ፕሊዝ፣ በናት እንዳትቀር። ዮሀንስ ተስፋው ይባላል። እሺ፣ ምንድ ነው እዚህ ለባሮ ቡድን? እኔ የባሮ ቡድን አሰልጣኝ ነኝ፣ እና ያው ቲም ይዤ እቀርባለሁ ዛሬ። ተስፋቸው ምንድን ነው ከኢትዮ ሜሪላንድ ጋራ? ተስፋችንማ ያው ለማሸነፍ ነው ግን እግር ኳስ ደግሞ አሸነፍ መሸነፍ ያለ ነው ያለ ነው። ያንን በጸጋ እንቀበላለን። ግን ለማሸነፍ ደግሞ ያው ምንችለው ጥረት እናደርጋለን። የሜሪላንድ ማለትም የኢትዮ ሜሪላንድ ቡድን አሰልጣኝም በዚሁ ወቅት አስተያየቱን ሰጥቶኛል። የኢትዮ ሜሪላንድ ቡድን የሚያሰለጥነው ብንያም አስትራጋዝ ይባላል። እዚሁ የተወለደ ኢትዮ አሜሪካዊ ነው። ለቡድኑም ለብዙ ዓመታት የተጫወተ ነበር እና እንዲህ ብሎ ገልጦልኛል። ጥሩና አዝናኝ ፉክክር እንደሚኖረን ተስፋ አደርጋለሁ ነው ያለው። ብንያም፣ በተለይም ስፖርታዊ ጨዋነት ያለው ውድድር እናደርጋለን ብዬ ተስፋ አደርጋለሁ ሲል አስተያየቱን ሰጥቶኛል። ይህ እንግዲህ የሁለቱም ቡድኖች አሰልጣኞችና መሪዎች የተናገሩት ውድድሩ ከመጀመሩ በፊት መሆኑ ነው። የኳስ ነገር ደግሞ ማሰሪያ መጨበጫ የለው የሚባል የለም። ኢትዮ ሜሪላንድ ባለ እድል ሆኖ በዘላለም ተሾመና በአሰግር ተስፋይ ስም የተዘጋጀውን ዋንጫ ይዞ ወደ ሜሪላንድ ተመልሷል። ቀደም ሲል ከውድድሩ በፊት ያነጋገርኩትን አሰልጣኙን ብንያ ማስተራጋዝን ከድል በኋላም አግኝቸው ነበር። ግን ያም እንደገለጠልኝ ቃል የለኝም፣ በምን ሁኔታ እንደምገልጠው ከግብ በኋላ፣ በተለይም የመሪነቱን ግብ ካገኘን በኋላ በጠንካራ መከላከል እስከ መጨረሻው ቆይተን ባለድል ሆነናል። በጣም ኮርቼባቸዋለሁ። በሜሪላንድ ቡድን ተጫዋቾች ከሁለተኛ ዲቪዚዮን መጥተው አንደኛ ዲቪዚዮን ገብተው ዋንጫ ማግኘት እጅግ የሚያስደስት ነው፣ ነው ያለው። የሁለተኛ ዲቪዚዮን ዋንጫ ደግሞ ወደ ቀጣዩ ዓመት አስተናጋጅ ወደ ኢትዮዳላስ ሄዷል። ኢትዮዳላስ ዋንጫውን ወስዶም ወደ አንደኛ ዲቪዥን ከፍ ማለቱንም አረጋግጧል። ከዘንድሮው በዓል የማጠቃለያ ሰሞን ዝግጅቶች አንዱ የአርቡ የኢትዮጵያ ቀን ነበር። የሬንተን መታሰቢያ ስቴዲየም ለአምስት ሺህ አምስት መቶ ተመልካቾች የተሰራ ቢሆንም አርብ እለት ከሁለት እጥፍ በላይ ጨምሮ የህዝቡ ቁጥር ማለት ነው፣ ከአስራ ሁለት ሺህ የማያንስ ተመልካች ነበር። ለኢትዮጵያ ቀን ለዕለቱ የተዘጋጁት ውድድሮች አብቅተው ህዝቡ ለስድስት ሰዓታት ያህል ጠብቆ ነው የተጀመረው የኢትዮጵያ ቀን። ለማንኛውም የተለመደው የሙዚቃ መሰናዶ በቅደም ተከተል ቀርቧል። መጀመሪያም የባህል ከዚያም የዘመናዊ ሙዚቃ ተሰምቷል። ታዲያ በዚሁ ጊዜ የተለያዩ ነገሮች ተሰምተዋል። አንዱ ተናጋሪ ፕሮፌሰር ፍቅሬ ቶሎሳ ነበሩ። የኢትዮጵያ ቀን ብለን ስናከብር የኢትዮጵያን ታሪክ ባህሉን ጭምር ለተከታዩ ትውልድ ማስተላለፍ ተገቢ ነው እና ይህን አይነቱን አጋጣሚ ልንጠቀምበት ይገባል ብለዋል ፕሮፌሰር ፍቅሬ። ከእርሳቸው ሌላ ከሬንተን ከተማ የምክር ቤት ተወካዮች፣ ባለስልጣናት ተገኝተው ንግግር አድርገዋል። በተለይም ተወካዩዋ ካውንስልመን ሊዲያ አስደናቂው የኢትዮጵያውያን ጨዋነት በእጅጉ አኩርቶኛል በማለት ከህዝቡ ብዛት አኳያ የታየውን ስነ ስርዓት አድንቀዋል። ለኢትዮጵያውያኑና ለፌዴሬሽኑም መልካም ምኞታቸውን ገልጠዋል። ነገራችን ለአድማጮች በቦታው ርቀት የተነሳ በወቅቱ ያገኘሁት ድምፅ ጥራት ስለሌለው ማሰማት ባለመቻሌ ይቅርታ ጠይቃለሁ። አዲሱ አበበን ለዘገባው አመሰግናለሁ። በዚሁ እንሰናበት። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም ልናቆዩ አድማጮች የምትከታተሉት በ19 እና በ22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ የሚተላለፈውን የሰኞ ምሽት ስርጭት ነው። አሁን አፍሪካ ነክ ርዕሶች ይቀርባል። አዘጋጅና አቅራቢዋ አዳነች ፍሳሐዬ በኢትዮጵያና በኤርትራ መካከል ሰላም ወይም ጦርነት በሌለበት ያልተረጋጋ ሁኔታ እጅግ የተጎዱት ትግራይና አፋር ክልሎች ናቸው። በተለይ የበረታው ግን ትግራይ ላይ ነው በሚል መፍትሄ እንዲፈለግለት በመጠየቅ በጉዳዩ የሚቆረቆሩ ሰዎች ከጥቂት ወራት በፊት ለኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ደብዳቤ ጽፈው ነበር። ደብዳቤውን ለጠቅላይ ሚኒስትሩ ከላኩት መካከል አንዱ አቶ መሃሪ ዮሀንስ ሲሆኑ በመቀለ ዩኒቨርሲቲ የፖለቲካ ሳይንስ ሳይንስና የስትራቴጂክ ጥናቶች መምህር ናቸው። አቶ አስፋው ገዳሙ አዲስ አበባ ውስጥ የኢትዮ ቴሌኮም ሰራተኛ ናቸው። እሳቸውም በትግራይ ያለው ሁኔታ መፍትሄ እንዲገኝለት ከሚፈልጉት መካከል ናቸው። አቶ አስፋውንና አቶ መሀሪን የአፍሪካ ንግረ ሰዎች አዘጋጅና አቅራቢ አዳነች ፍስሀዬ አነጋግራ የሚከተለውን ይዛ ቀርባለች። አቶ መሀሪ ዮሀንስ ጦርነት ወይም ሰላም በሌለበት ተንጠልጥሎ የመኖሩ ሁኔታ የጎዳው ትግራይንና አፋርን ነው ስንል ሌሎች የኢትዮጵያ ክፍሎችም አልተጎዱም ማለታችን አይደለም ይላሉ። ፕሮጀክት ኖ ዋር ኖ ፒስ ፖሊሲው አፋርና ትግራይ እየጎዳ ነው ስንል አፋርና ትግራይ ብቻ እየጎዳ ነው ማለታችን አይደለም። በቀጥታ አፌክት ያደርጋቸዋል እነዚያ አካባቢዎች አፋርና ትግራይ ሲባል በቀጥታ ገፈት ቀማሽ ስለሆኑ ነው የችግሩ ለአስራ ሰባት አመታት ለአስራ ስምንት አመታት በዚህ ፖሊሲ እየተካሄደ አንዳንድ ጊዜ የነዚህ አካባቢዎች የልማታቸው ፍጥነትም የገታ የነበራቸው ኮምፒቲቲቭ አድቫንቴጅም ኮምፐራቲቭ አድቫንቴጅም አሳልፎ የሰጠ ከዛ በቀጠለ ደግሞ በመሀል ሀገር ባለፈው አመት ስናየው እንደነበረ የተለያዩ የሀገሪቱ ያለ መረጋጋቶችን በራሱ ይህንን የኖ ዋር ኖ ፒስ ፖሊሲው ትግራይ ላይ አፋር ላይ የፈጠረው ችግር ስ የትግራይ ላይ የፈጠረው ችግር ዙሮ መጥቶ የትግራይ ህዝብን በሁለት በኩል እንትን የሚያደርግ ሁኔታዎች አሉ። እና አስፋው የተወሰኑ ነገሮችን ጠቅሰዋል። ምን ልሻ ወጥቶ በአንድ እጁ ብረት ታጥቆ በተለይ ድንበር አካባቢ ያሉት ቅድም ስላቸው የነበሩ ከሑመራ እስከ ዳልገዳ ያለው የትግራይ አካባቢ ስለማቅ ማለት ነው። መልሻ ወጥቶ በአንድ በኩል የእርሻ ስራ እየሰራ በችግር የሚኖርበት አስራ ስምንት አስራ ዘጠኝ አመታት፣ አስራ ሰባት አመታት መሳሪያ ታጥቆ የሚኖርበት ሁኔታ በጣም ከሞራል አንጻርም አሳሳቢ የሚያደርገው ነገር አለ። ጦርነት ወይም ሰላም ያለመኖር ሁኔታ በትግራይ አካባቢ የሚረባ የኢኮኖሚ እንቅስቃሴ እንዳይኖር በማድረጉ ወጣቶችን ለስደት እየዳረገ ነው ሲሉ አቶ መሐሪ ዮሃንስ አስገንዝበዋል። ከስደት አንጻር ደግሞ ስናየው እዚያ አካባቢ ብዙም የሚረባ የኢኮኖሚ እንቅስቃሴ የለም። በመሀል አገር ከሚታየው የኢንቨስትመንት እንቅስቃሴ የፎሬን ዳይሬክት ኢንቨስትመንት፣ የውጭ ቀጥታ ኢንቨስትመንት አንጻር ከዚህ ጋር ስናየው አንድ የረባ ነገር አልተሰራን ከዛ ጀምሮ መንግስትም እራሱ በትግራይ በተለይ ምንም የሰራው ነገር የለው። የተሰሩ ነገሮች ቢኖሩ ከጦርነቱ በፊት እና በጦርነቱ ወቅት አካባቢ ኢንስታሌሽን የጀመሩ የተወሰኑ የጨርቃጨርቅ ፋብሪካ አድዋ አለ፣ መድኃኒት ፋብሪካ አድግራት አለ። ይህንም ራሱ መቀለ አካባቢ የሚሰበሰብበትና አብዛኛው ይሄ አካባቢ ኢኮኖማዊ ልማት ውጭ የሚሆንበት አለ። ይሄ ደግሞ ምን ፈጠረ አደተኝ አብዛኛው አሁን ከኤርትራውያኖች ወደ ኢትዮጵያ ከመጡ በኋላ በሱዳን አርገው በሊቢያ በሰሃራ ወደ በሜዲትራንያን ባህር አቋርጠው ወደ አውሮፓ የሚሄዱት ከእነዚህ ውስጥ ቁጥራቸውን የማይናቅ የትግራይ ወጣቶች ከነሱ ጋር አብረው እየሄዱ ነው። ምክንያቱ ስራ የለም፣ የኢኮኖሚ እንቅስቃሴ የለም። እንደ ሌላው አካባቢ በተለያዩ የኢኮኖሚ ሴክተሮችን ተንቀሳቅሰው መስራት አይችሉም። በዛ መውጣት ያልቻለ ደግሞ ወደ ሌሎች አካባቢዎች የሚሄድበት ሁኔታ አለ፣ ኢትዮጵያ ውስጥ ማለት ነው። ኢትዮጵያ ውስጥ ደግሞ ይሄ የአመለካከት ችግር በሚፈጠርበት ጊዜ መጡ በሉ እንደዚያ ያደረጉ ጥረውም ለሚበሉበት ከቀያቸው የተሰደዱ ብዙ ችግሮች የሚፈጠሩብን ሁኔታዎች አሉ። ማህበራዊ ቀውሱም ራሱ ወታደር ወይ ሰራዊት በሚኖርበት አካባቢ የተለያዩ ማህበራዊ ቀውሶች አሉ። ከጤና አንጻር ከ- እንዲሁም ደግሞ እንደዚህ ያለ ዕድሜ ጋብቻ ብዙ ብዙ ነገሮች አሉ። ብዙም ደፍረን ማናገራቸው አስፈላጊ ያልሆኑም ደፍሮ ይሄ ቀላል ጫና አይደለም ትግራይ በብዙ መልኩ አፋርም እንዲሁ በትግራይ ቀጥሎ በቀጥታ የዚህ የነዋር ነው ፒስ ፖሊሲ ተጠቂዎች ናቸው። እንደ ሀገር ደግሞ እንደ ኢትዮጵያ ስናስበው የኢትዮጵያ መንግስት በኤርትራ መንግስት የተከተለው ነዋር ነው ፒስ ፖሊሲ ወይ ደግሞ ይሄ ተመጣጣኝ እርምጃ የሚባለው አካሄድ መንግስትን ራሱ ጠልፎ እስኪጥለው ድረስ እየጠበቀ ነው ወይ ብለን ደግሞ የምንገመግመዋለን እንደ ባለሙያ። ሁለቱም መንግስታት ግን አንዱን አንዱን ለመጣል የሚያደርጉት ሽኩች አለ። ጉዳዩ ማብቂያ ማግኘት አለብ፣ ሊቋጭ ይገባል ነው እያልን ያለ ነው። ወደ አቶ አስፋው ሊሄድና፣ እንግዲህ ይህ ድንበር አካባቢ የትግራይ ሚሊሻዎች አካባቢያቸውን ለመጠበቅ ይገደዳሉ፣ የቀን ከቀን ስራቸው እያለ በዛ ላይ ደግሞ በሚሊሻነት በጠባቂነት ይሰራሉ የሚል ጠቅሳቸዋል። እና እዛ አካባቢ ድንበር የሚጠብቁ ወታደሮች አሉ አይደሉም እንደ የኢትዮጵያ ወታደሮች የሁሉም ብሄር ብሄረሰቦች ያሉባቸው የኢትዮጵያ ወታደሮች አሉ አይደለም እንዴ? ወታደሮች አሉ ግን ወታደሮቹ ሁሉንም ድንበር ሊያካልሉ አይችሉም። ወታደር በሌለበት አካባቢ ምልሻ ነው እየሸፈነው ያለው። ብዙ ሰርገጎበች ሲገቡ ራሱ አብዛኛው የሚይዛቸው ምልሻ ነው። የሆነበት ምክንያት ድንበሩ ሰፊ ነው። ወደ ወደ ዘጠኝ መቶ አካባቢ ኪሎ ሜትር አካባቢ ነው ድንበራችን ሚ አንድ አንድ ሺ ነው። ስለዚህ በጣም ረዥም ስለሆነ ሙሉ በሙሉ ማካለል አይችልም። እሺ። እንግዲህ ወደ አቶ መሀሪ ልመለስና ጦርነት መኖርና ያለ መኖር ሁኔታ እልባት ማግኘት አለበት ብለዋል እና በእርሱ አመለካከት በምን አይነት ሊያበቃ ይችላል ብለው ያስባሉ? እኔ እንግዲህ ቅድሚያ የምሰጠው በሰላማዊ መንገድ ሁሉንም አይነት ድርድሮች ተካሂደው በሰላማዊ መንገድ እንዲቋጭ ነው። ቅድሚያ የማስቀምጠው ማለት ነው። የተለያዩ ዓለም አቀፍ ማህበረሰብም ዓለም አቀፍ ጫና የሚፈጥሩ ተቋሞችን ወይም ደግሞ እንደዚህ የተለያዩ አክተሮች ተሳትፎውበት በሰላማዊ መንገድ ቢቋጭ ይህ ጉዳይ የመጀመሪያ መርጠውን። ምክንያቱ ጦርነት ማንም ሰው አይፈልገውም። ጦርነት ልመርጥ አልችልም። ይሄ ሕዝብ ደግሞ ከዚህ በፊት የተደረገው ጦርነት እየቆጨን መልሰን ደም መፋሰስ ማየት አልፈልግም በበኩሌ እንደ አንድ ወጣትም እንደ አንድ ምሁሩም ማለት ነው። ይህም አይሆን ከሆነ ግን ኢትዮጵያ ራሷን የመከላከል መብትም የምትወስድበት ቀድሞ ከመሆን በፊት ማለት ነው። ይሄ አንዱ ጉዳይ ነው። አዝማች አስ ፖሲብል የኢትዮጵያ መንግስት በዲፕሎማሲያዊ ጫናዎችን ማሳደር መቻል አለበት። የሁለቱ ሀገራት በአጠቃላይ የአፍሪካ ቀንድ ችግር መሆኑን ተወስዶ መፍትሄ እንዲበጅለት በጥንቃቄ መስራት መቻል አለበት። እንግዲህ እኔ አሁን ይሄ ይደረግ ይሄ ይደረግ አልልም። ትንሽ መጠበቅ ሊያስፈልግ ይችላል። የኢትዮጵያ መንግስት የተከተልኩት ፖሊሲ አርጅተዋል፣ መስራት አልቻለም፣ ስለዚህ ፖሊሲን መቀየር አለብኝ ብለዋል። ምን እንደሚል ያው እንጠብቃል እንጠብቃለን። ጥናቱ አልኮ ውሳኔው እንደሚተላለፍ እንጠብቃለን። አቶ አስፋው፣ እኔ ለማለት የምፈልገው በሰላማዊ መንገድ ቢፈታ ደስታ ነበር፣ ግን አስራ አምስት አመት አርገናል። ሰላሙም አልመጣም። እርቅም ተሞክሮ አልኩ። በተደጋጋሚ ለእርቀ ሰላም የሞከሩ የአለም መንግስታት አሉ። ጦርነቱ ከመጀመሩ በፊት ኤርትራ መንግስት ወታደሮችን እንዲያስወጣ ከያዘው የኢትዮጵያ መሬት እንዲወጣ ተለምነዋል። እርቅ ተለምነዋል ነው። ሁሉም ነገር ተሞክረዋል እኮ በሰላማዊ መንገድ እንዲፈታ ያልተሞከረ ነገር ያለ አይመስለኝም። ወደ ሰላም የሚያስመጡ መንገዶች እየዘጋቸው ነው ያለው። ለምሳሌ ግብፅ በአሰብ አካባቢ የጦር ካምፕ ልታቋቁም እየታሰበ ነው ያለው። ይሄ ኢሚዲየት ትሬት ነው ለኢትዮጵያ። ዩናይትድ አረብ እምሬት እና ሳውዲ አረቢያ ኦልሬዲ እዛ ካምፕ ሰርተዋል። እዛ ካምፕ ተከራይቶት ለሰላሳ ምናምን አመት ነው እየተባለ ያለው ይህም ለእኛ አደጋ አለው። ያ ስርዓት ዝግጁ አደለም ለሰላም፣ ሁሌም ቢሆን ለሰላም ዝግጁ አደለም። አቶ መሐሪ ዮሐንስ፣ አቶ አስፋው ገዳሙ ለሰጣቸውን ማብራሪያ በጣም እናመሰግናለን። እናመሰግናለን አድማጮች፣ አሁን ወደ ምሽቱ የመጨረሻ ሳምንታዊ ቅንብር እንሻገራለን። ጤና የዩናይትድ ስቴትሱ የሜን ዩኒቨርሲቲ ተመራማሪዎች የወጣ አዲስ ሪፖርት እንደጠቆመው ለወባ ወትሮውን እምብዛም ተጋላጭነት ያልነበራቸው በከፍተኛ ስፍራዎች ላይ የሚኖሩ ሰዎች በአየር ንብረት ለውጥ ሳቢያ ለቢንቢ መራባትና ለወባ ስርጭት እየተጋለጡ መሆናቸውን ተመራማሪዎቹ አመልክተዋል። ላለፉት 25 ዓመታት በተካሄዱ ተከታታይ ጥናቶችም ለወባ ተጋላጭ የሚሆኑት አካባቢዎች ከወትሮዎቹ ቆላማ ስፍራዎች እስከ መቶ ሜትር ከፍታ ድረስ ከፍ ብለው የሚገኙ ሊሸፍን እንደሚችል ተነግሯል። ወባ አምጪ የሆኑ ሁለት ዋነኛ የሚባሉ ጥገኛ ሕዋሳት ለመራባትና ለመተላለፍም ከ15 እስከ 18 ዲግሪ ሴልሲየስ የሚደርስ ተከታታይ ሙቀት መጠን እንደሚፈልጉና ወይና ደጋና ደጋማዎቹ አካባቢዎች ለዚህ አይነት የሙቀት መጠን እየተጋለጡ መሆናቸውን እነኚሁ ጥናቶች አሳይተዋል። ሰለሞን አባተ ዝርዝሩን ይዘዋል። የአየር ንብረት ለውጥ ለወባ መተላለፍ ዋነኛ አድራሽ እየሆነ ነው። ወባ ወትሮ ሊተላለፍባቸው የማይችሉ የነበሩ በከፍተኛ ስፍራዎች ላይ የሚኖሩ ሰዎች በአየር ንብረት ለውጥ ምክንያት ለቢንቢ መራባትና ለወባ ስርጭት እየተጋለጡ መሆናቸውን ተመራማሪዎች አመልክተዋል። በዩናይትድ ስቴትስ ሜን ዩኒቨርሲቲ ተመራማሪዎች የወጣ ሪፖርት እንደሚጠቁመው፣ በዚህ መሰረት ወባ የኢትዮጵያን ደጋማ አካባቢዎች ሊያጠቃ ይችላል። ላለፉት ሀያ አምስት ዓመታት በተካሄዱ ተከታታይ ጥናቶች መሰረት ለወባ ተጋላጭ የሚሆኑት አካባቢዎች ከወትሮዎቹ ቆላማ ስፍራዎች እስከ መቶ ሜትር ከፍታ ድረስ የሚገኙ ስፍራዎችንም ሊሸፍን እንደሚችል ተነግሯል። በኢትዮጵያ ተፈጥሮ ያኖረቻቸው የመከላከያ ወሰኖች እየተደፈሩና እየተሸረሸሩ ናቸው። የሜን ዩኒቨርሲቲው የአየር ንብረት ለውጥ ጥናት ኢንስቲትዩት እና የመሬትና የአየር ንብረት ሳይንሶች ትምህርት ቤት ባልደረባ ብራድፊልድ ሊዮን ከባልደረባ የሳሌም ሶሎሞን ጋር ባደረጉት ቃለ ምልልስ ነው ይህንን የተናገሩት። ወባ አምጪ የሆኑ ሁለት ዋነኛ የሚባሉ ጥገኛ ህዋሳት ለመራባትና ለመተላለፍ ከ15 እስከ 18 ዲግሪ ሴልሽስ የሚደርስ ተከታታይ የሙቀት መጠን እንደሚፈልጉና ወይና ደጋና ደጋማዎቹ አካባቢዎች ለዚህ አይነት የሙቀት መጠን እየተጋለጡ መሆናቸውን ጥናቶቹ አሳይተዋል። ኢትዮጵያና ኢትዮጵያ በምትገኝበት አውራጃ ውስጥ ያሉ አካባቢዎች ሙቀት በየ10 ዓመታት በ0.2 ዲግሪ ሴልሽስ እየጋለ መሆኑን አጥኚዎቹ አመልክተዋል። Slowly happening is the conditions, at least in terms of temperature, that are suitable for malaria are slowly creeping up into higher elevations of, in this case, the Ethiopian highlands. But, <unctic> በዚህም ምክንያት ኢትዮጵያ ውስጥ ብቻ ቀድሞ ከወባ ተጠብቀው የነበሩ ስድስት ሚሊየን ሰው የሚኖርባቸው ደጋማ የነበሩ አካባቢዎች ዛሬ ለሕዋሱ መራቢያና መኖሪያነት ለበሽታው መንሰራፊያነት የተመቹ መሆናቸውን የነ ዶክተር ብራድፊልድ ጥናት ያሳያል። ሆኖም እስካሁን ያለው የሚቲዎሮሎጂ ወይም የአየር ጠባይ ጥናት ሁኔታ አመላካች እንጂ በደጋማዎቹ አካባቢዎች በወባ ተይዞ የተገኘ ሰው ስለመኖሩ እርግጠኛ ለመሆናቸውን የጠቆሙት ብራድፊልድ ሁኔታው ግን ከመፈጠር የራቀ እንዳልሆነ ተናግረዋል። ይህንን ስጋት መጠቆም አደጋውን ቀድሞ ለማየት ለመከላከልና ለመቆጣጠር እንደሚያግዝ ተመራማሪዎቹ አመልክተው ወባን ጨርሶ ከምድር ለማጥፋት የተጠናከሩ ጥረቶች ይቀጥላሉ የሚል ተስፋ ብቸኛው መድህን መሆኑን አስገንዝበዋል። በየቀኑ ሦስት ሺህ ታዳጊ ወጣቶች ይሞታሉ። በየአስር ደቂቃው 20 ወይም 21 ታዳጊ ወጣቶች እንደ ቅጠል ይረግፋሉ። የዓለም የጤና ድርጅት እንደሚለው በዓለም ዙሪያ በየዓመቱ ከአንድ ሚሊዮን በላይ ዕድሜያቸው ከ10 እስከ 19 የሆነ ወጣቶች የሚሞቱት መከላከል ወይም ማቆም በሚቻሉ ምክንያቶች ነው፣ ጦርነቶችና በወልፈጅ የሆኑ የተፈጥሮ አደጋዎችን ሳይጨምር 0 በቀን ሦስት ሺህ ታዳጊ ወጣቶች ማለት እኮ ዐሥር ጃምቦ ጀቶች ሙሉ ተሳፋሪ ማለት ነው በእያንዳንዷ ነጠላ ቀን። የዓለም የጤና ድርጅት የእናቶች የአራስ ሕጻናት የሕፃናትና የታዳጊ ወጣቶች ጤና መርሃ ግብር ዳይሬክተር ናቸው ይህንን የሚሉት። ከሞቱ መጠን ከሁለት ሦስተኛው በላይ የሚደርሰው ታዲያ ከሳሐራ በስተ ደቡብ ባለችው መከረኛይቱ አፍሪቃና ደቡብ ምሥራቅ እስያ ነው። በየቀኑ ከሁለት ሺህ በላይ ዕድሜያቸው ከ10 እስከ 19 የሚደርስ ታዳጊ ወጣቶች የሚረግፉባቸው ከአደጋዎቹ ሁሉ ዝርዝር አናት ላይ ተጽፎ የሚገኘው የመንገድ ላይ እንቅስቃሴ አደጋ ነው። ብዙ ታዳጊዎች በእግራቸው ሲሄዱ ወይም ሲጫወቱ፣ ሲሯሯጡ ወይም ብስክሌት ሲያሽከረክሩ ይገጫሉ። ዕድሜያቸው ከ15 ዓመት በታች ከሆኑ ወንድ ታዳጊዎችና በአጠቃላይ ልጃገረዶችና ሕፃናት ይልቅ ዕድሜያቸው ከ15 ዓመት እስከ 19 ዓመት የሆነ ወንድ ወጣት ታዳጊዎች ለትራፊክ አደጋና ሞት ይበልጥ የተጋለጡ ናቸው። ለጉዳትም ተጋላጭ በሆኑ ሀገሮች ውስጥ ወጣት ልጃገረዶች ብዙ ጊዜ ከሚሞቱባቸው ምክንያቶች አንዱ ሲወልዱ ነው። አካላቸው ለግብረ ሥጋና ለእርግዝና ገና አልደረሰምና። ዕድሜያቸው ከ10 እስከ 14 ዓመት የሆነ አዳጊ ልጃገረዶች በሳምባ ምች ወይም ኒውሞኒያ ምክንያት የመሞት ዕድላቸው በጣም የሰፋ ነው፣ ምክንያቱም በአፍሪካና በደቡብ ምሥራቅ እስያ ውስጥ ለበረታ የማዕድ ቤት ሥራና ጢስ አብዝተው ይጋለጣሉና፣ ይህም ለጋ የመተንፈሻ አካሎቻቸውን በቀላሉና በብርቱ ይጎዳል። ያለ ዕድሜያቸው ለአልኮልና ለተለያዩ እጾችና ቅመማ ቅመም ወይም መድኃኒቶች የሚጋለጡ እንዲሁም የአእምሮ ጤና መታወክ ያጋጠማቸው ወጣቶች በሚባሉት አገሮች ውስጥ ፈጣንና ብቃት ያለው የህክምና ድጋፍ አገልግሎት ስለማያገኙም ዕድሜያቸው እንዲያጥር ለሚያደርጉ ሁኔታ ይጋለጣሉ። መንግስታትና እንዲሁም የጤና ጥበቃ መስሪያ ቤቶች ተቋማት የታዳጊዎችን ጤና የሚያሻሽሉ መርሃ ግብሮችን እንዲዘረጉ እቅዶችን እንዲነድፉና እንዲያወጡ የዓለሙ የጤና ድርጅት አንቶኒ ካስቴሎ አበርትተው ይወተውታሉ። መንግስታት በወጣቶቻቸው ላይ ብዙ ጊዜና ጥሪት ማፍሰስ አለባቸው። የአንድ አገር እጅግ ውዱ አንጡራ ሀብት ምንድን ነው? ወጣቶቿ ናቸው። እነርሱ ማለት መጪው ጊዜ ማለት ናቸው። የጠነከሩ የመንገድ ላይ እንቅስቃሴ ህግጋትን ማውጣትና ማስፈጸም፣ የፍጥነት ልክ መደንገግ፣ በመኪና በጉዞ ወቅት የወንበር ቀበቶ ማሰርን አስገዳጅ ማድረግ የመሳሰሉ ድንጋጌዎች ብዙ ህይወቶችን ያተርፋሉ። ወጣቶች ጤናማ አኗኗር እንዲኖሯቸው የሚያበረታቱ መርሃ ግብሮችን የጤናና ከጤና ጋር ተያያዥነት ያላቸው ተቋማት እንዲያወጡና እንዲያሰራጩ፣ እንዲያስተዋውቁ፣ እንዲያሰርጹ ለዚህም ተከታታይና የሰፉ ስራዎችን እንዲያከናውኑ ይመክራሉ። የስኳር ህመም፣ የልብ መታወክ የደም ግፊት መዘዞች የሳምባ ካንሰር ሥረ መሠረቶች ያረፉት በእነዚያ የለጋ ወጣትነት ዕድሜ ዓመታት ውስጥ ነው። ወጣቶች አመጋገባቸውን የአመጋገባቸውን ሥርዓት የአካል ብቃት እንቅስቃሴ መደንገግና አጥብቀው መያዝ እንዳለባቸው፣ ማጤስ ማለት ምን ማለት እንደሆነ፣ አደንዛዥ እጽዎች ቅመማ ቅመም በመድኃኒቶች መማገጥ ምን ማለት እንደሆነ ቀድመውና ነቅተው ሊያውቁ የአናኗራቸውንም መሠረት ጤናማ እንዲያደርጉ ማገዝ አብሮ መስራት ያስፈልጋል። የለጋ ወጣቶችን የአካል የአእምሮና ጾታዊ ጤና መንከባከብና ማሻሻል የሚኖረው ምጣኔ ሀብታዊ ትርፍ ምን ያህል የገዘፈ እንደሆነ ባለፈው አፕሪል የወጣው ላንሴት መጽሔት ጽፏል። እንዲያው ለመጥቀስ ያህል በአንድ ሰው ወይም ወጣት ላይ በዓመት መቶ የኢትዮጵያ ብር ማውጣት ለማኅበረሰቡ የሚያስገኘው ቋሚ ትርፍ ከዐሥር እጥፍ በላይ እንደሆነ ጥናቶች አረጋግጠዋል። ሰለሞና ባተን ለጤና ዝግጅቱ እናመሰግናለን። አድማጮች ስርጭታችን ሊጠናቀቅ የቀሩን ጥቂት ደቂቃዎች ናቸው። የማጠቃለያ ዜናውን ከቆንጂ ይታየ። በሶማሊያ በደቡብ ሱዳን በየመንና ናይጄሪያ በተከሰተው ድርቅና በአካባቢዎቹ እየተካሄዱ ባሉ ግጭቶች ሳቢያ ለረሃብ የተጋለጡ ሕዝቦችን ለመመገብ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የ639 ሚሊዮን ዶላር እርዳታ ሊሰጡ ቃል ገብተዋል። እንደ ኤሮፓውያን የዘመን አቆጣጠር በ ሀያ ሀያ ሶማሊያ አንድ ሰው አንድ ድምጽ በሚለው መርህ ምርጫ ለማካሄድ እንድትዘጋጅ ለመርዳት የአፍሪካና የአረብ ሀገሮች የምርጫ ጉዳይ አዋቂዎች በዚህ ሳምንት ኬንያ ውስጥ ስብሰባ አድርገው ተነጋግረዋል። ዋሽንግተን ፕሬዚደንት ትራምፕ ባለፈው ሳምንት ለስራ ጉብኝት ወደ ፖላንድ ያደረጉትን ጉዞና አስከትለውም በጀርመናዋ የሃምቡርግ ከተማ በተካሄደው የጂ ሀያ ጉባኤ የነበራቸውን ተሳትፎ አንደምታውንና ውጤቱን እያጤነች ነው። በዘገባዎች መሰረት ዶናልድ ትራምፕ ከጉባኤው ትዩ ከሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር ባደረጉት ቆይታ የነበራቸው ልውውጥ አሁንም የፖለቲካ ጎራ ሳይለይ ከሁለት ቱም የዩናይትድ ስቴትስ ምክር ቤት አባላት ዘንድ ጠንካራ ትችቶችን ማግሮፉን ቀጥሏል። በሌላ ዜና ባለፈው የአውሮፓውያን አመት የፕሬዝደንት ዶናልድ ትራምፕ ከፍተኛ የምርጫው ረዳቶቻቸው የእሳቸው ተፎካካሪ የነበሩትን ዲሞክራቲክ ፓርቲው እጩ ሂለሪ ክሊንተንን የሚጎዳ መረጃ አቀብላችኋለሁ ካሏቸው ሩሲያዊት ጠበቃ ጋር ስለመገናኘታቸው የምናውቀው ነገር የለም አለ የሩሲያው ቤተ መንግስት ክሬምሊን ቃል አቀባዩ ዲሚትሪ ፔስኮቭ። ናታሊ ቬሴቲኒካያ የሚባሉትን ጠበቃ እኛ አናውቃቸውም፣ ደግሞም እያንዳንዱን ሩሲያዊ ጠበቃ እና ውጭ ሀገር ያለውን ግንኙነት በዝርዝር ልንከታተልም አንችልም ነው ያሉት። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19 ና በ22 ሜትር ባንዶች በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና ቆንጂ ታየነን። ፕሮግራማችንን የመራችልን ብርሃን ኃይሉ ነች። ዋና አዘጋጇ ከትዝታ በላቸውና ከተቀሩት ባልደረቦቻችን ጋር ሆነን በዚሁ እንሰናበታችኋለን። ነገ ማክሰኞ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ በደህና ደሩ።